voice of America. በትናንትናው ዕለት ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ፣ ከውጭ ጉዳይ ሚኒስትር ጆን ኬሪ እንዲሁም የኮንግረስ አባላት ጋር አፍሪካ ከዩናይትድ ስቴትስ ጋር ስላላት ግንኙነት፣ የወጣቶች ሚና አልፎም የሀገሪቱ የወደፊት እድገትና ፈተናዎች ዙሪያ ሲወያዩ የዋሉት አምስት መቶ አፍሪካዊ ወጣቶች ዛሬ ደግሞ ለውጥ እንዴት ሊያመጡ እንደሚችሉ ውይይት አድርገዋል። በስፍራው የሚገኘው ዘጋቢያችን ሄኖክ ሰማእግዜር ወጣቶቹ በትናንትና ዕለት የለውጥ መሪዎች እንደሆኑ ለዚህም የተጠናከረ ድጋፍ እንዳላቸው ለፕሬዚደንት ባራክ ኦባማ ገልጸዋል። በዛሬ ዕለት ለውጥ ለማምጣት የሚያስችሉ ስልታዊ ውይይቶችን እርስ በርስ ያካሂዱ ነው ያሉት ሄኖክ ሰማእግዜር ከዚያው የላከው ዘገባ ዝርዝሩን ይዟል። ከተለያዩ የአፍሪካ ሀገሮች የተውጣጡ አምስት መቶ ወጣቶች አስቀድመው ለስድስት ሳምንታት ያህል ታዋቂ ከሆኑ የዩናይትድ ስቴትስ የትምህርት ተቋማት እንዲሁም የአስተዳደር የሲቪክና የንግድ ማህበራት ትምህርት፣ ስልጠናና የልምድ ልውውጥ ሲያደርጉ ነው የቆዩት። ከኢትዮጵያ ዐሥራ ሁለት ተሳታፊዎች አሉ። በንግድ ሥራ በመንግሥትና ሕዝብ አስተዳደር እንዲሁም በማኅበረሰብ ተቋማት አመራር ሥልጠናን ወስደዋል። ተሞክሮዎችን ቀስመዋል። የራሳቸውን አበረታች ታሪኮችና የመሪነት ብቃትም ለሌሎች አጋርተዋል። በትናንትናው ዕለት ፕሬዚዳንት ባራክ ኦባማ እነዚህን ወጣቶች ለአህጉራቸው አፍሪካ፣ ለየሀገሮቻቸው፣ ለማኅበረሰባቸውና በግል ደግሞ ለራሳቸው መሪዎች መሆናቸውን አሁንም ሆነ ወደፊት ከነሱ ብዙ ስራዎች እንደሚጠበቅ አሳስበዋቸዋል። ፕሬዚዳንት ባራክ ኦባማ በትናንትናው ዕለት በወጣቶቹ ያላቸውን ተስፋና መተማመንም ጨምረው ገልጸዋል። በዛሬው ዕለት እነዚህን ተስፋ ሰጪና አበረታች ለተግባርና ለውጤት የሚያነሳሱ ንግግሮችና ውይይቶች ተከትሎ እንዴት በተግባር ላይ እንደሚያውሉ ተወያይተዋል። ከዩጋንዳ የመጣ አንድ ወጣት ተሳታፊ በስፋት የመንግስታትን አሰራር የተቀላጠፈና ግልጽ ለማድረግ የማህበረሰብ የመገናኛ ብዙኃን ትዊተር፣ ፌስቡክ እና ሌሎችም ያላቸውን ጥቅም አስመልክቶ እንዲህ ብሏል። ጥያቄ ማህበራዊ ሚዲያን የሚመለከት ነው። ማህበራዊ ሚዲያ መልካም አስተዳደርን ለማበረታታት የሚጠቅም መሣሪያ ነው። ተሳትፎን፣ ትብብርን ያሰፋል። ግልጽ መንግሥት እንዲኖርም መንገድ ይጠርጋል። የአንዳንድ መንግሥታት ክፍት አለመሆን ወይም ግልጽ ለመሆን አለመፈለግ ለራሳችንም ለሥራችንም አስጊና አስፈሪ የሆነ ነው። ለመሆኑ ግልጽነት በሌላቸው ክፍት መሆን ባልፈለጉ ወይም ባልመረጡ መንግሥታት ወይም የመንግሥት ባለሥልጣናት ላይ ምን ሊደረግ ነው የሚገባው? በእርግጥ ለእነዚህ ጥያቄዎች ቀጥተኛ መልስ የለም። ነገር ግን የቤት ሥራቸው በማድረግ ወደ የሀገሮቻቸው የሚወስዷቸው ፈተናዎች እንደሆኑ ነው የተነጋገሩት። የማህበረሰብ አመራር ፈተናዎችና ልዩ የስራና የአሰራር ፈጠራ ችሎታዎችን ማዳበር ላይ እርስ በርስም ተነጋግረዋል። በስፋት ከተለያዩ ተቋማት የመጡ ባለሙያዎችና የራሳቸው ተወካዮችም እንዲሁ የተገኙባቸው ውይይቶችን አካሂደዋል። ወጣቶቹም በስፋት ያሳሰቧቸው የማህበረሰብ ለውጥ አገልግሎቶችና ተነሳሽነቶች በመንግስታትና በሰፊው ህዝብ የሚኖራቸው ተቀባይነትና የሚያስመዘግቡት ውጤቶች ናቸው። ወጣቶቹ ልምድ ሲቀስሙ እርስ በርስ ሲወያዩ ዩ ሲተዋወቁ ታላላቅ ባለስልጣናትን ሲያገኙ ከቆዩ በኋላ ወደየሀገሮቻቸው በመሄድ የጀመሯቸውን የንግድ የህዝብ አገልግሎትና የመንግስት ስራ በተሻለ ብቃት ይመራሉ የሚል ተስፋ ተጥሎባቸዋል የሚበዙትም እንደሚናገሩት ለለውጥ ተነሳስተዋል ሆኖም ለውጥ ቀላል ነገር እንዳልሆነም ይገነዘባሉ ለዚህ ለውጥ የሚሆን ስንቅም እየቋጠሩ ነው በዚህ በዋሽንግተን ተሞክሯቸው የጆርጅ ዋሽንግተን ዩኒቨርስቲዋ ሶናል ሻህ የሚከተለው ምክር ለወጣቶቹ ሰጥተዋል You're going to create the world that others are going to see. Don't just see the world as you see it today. So think about what you want to create, not what you see in front of you. And that's going to be your responsibility. And we certainly need to do that. Lelo chimmiawutun alam litfatru nou. Ya alam dagmo zari mittawut aynat alam ay honim. Sela zi kafit la fitachu yim mittawutun say hon. Wada fit asibu. Ya yannan taala finnatun yim mihonu. እኛ የምትሰሩትን እያየን እንማራለን ኢትዮጵያዊ ሚካኤል አዲሱ መካከለኛና አነስተኛ ብድር የሚሰጥ ተቋም መስራቾች መካከል አንዱ ነው ስሜ ሚካኤል አዲስ ይባላል የመጣሁት ከአዲስ አበባ ኢትዮጵያ ነው ብዙ ነገሮች ሰራለሁ ግን በዋናነት እዚህ ፌሎ አንድ አዲስ ያቋቋምኩት የማይክሮፋይናንስ ተቋም አለ ያ ማለት መካከለኛ ና አነስተኛ የብድርና የገንዘብ አገልግሎቶችን የሚሰጥ ተቋም ማቋቋም ያለው። ስለዚህ እዚህ የመጣሁት በቢዝነስ ወይም ኢንተርፕርነርሽፕ ወይም የንግድ ስራና የስራ ፈጠራ በሚለው መስመር ነው የመጣሁት። ዛሬ ጠዋት እንግዲህ ትናንት፣ ከፕሬዚዳንት ባራክ ኦባማ ጋር እንደዚሁም ከኮንግረስ አባላት ከጆን ኬሪ የውጭ ጉዳይ ሚኒስትሩ ጋር ተገናኝታችሁ ለውጥ ስለማምጣት ብዙ ከእናንተም ከፕሬዚዳንቱም ከዩናይትድ ስቴትስ ባለስልጣናቱም ጋር ተነጋግራችኋል። ዛሬ ደግሞ እየተወያያችሁ እርስ በርስ ያላችሁት ቀጣዩ እርምጃስ ምንድን ነው? ወደ አፍሪካ ተመልሰ ተመልሰን ወደ ኢትዮጵያ ተመልሰን ምን እንስራ እያላችሁ እየተወያያችሁ ነበር። አሁን ለፓናሉ አንድ ጥያቄ አንስተን ነበር። እስኪ ጥያቄህን በአማርኛ ድገምልን እና የተሰጠህን መልስ አያይዘን ቀጣዩ ምንድን ነው የሚለውን እንወያ ኦኬ። እንግዲህ አሁን ዛሬ እየተነጋገርን ያለ ነው በዋናነት እንደ አጀንዳ የተያዘው እነዚህ የሲቪል ሶሳይቲ ተቋማት የሚባሉት የእነሱ ድርሻ ምንድን ነው መሆን ያለበት? እንዴት ቢሰሩ ጥሩ ነው? በተለይ ደግሞ አሁን በቅርቡ ቴክኖሎጂን በመጠቀም ሞባይል ቴክኖሎጂ፣ አጭር መልእክቶችን፣ ሶሻል ሚዲያ የመሳሰሉትን ተጠቅሞ እንዴት የተለያዩ ጥሩ ጥሩ ለህብረተሰብ ወይም ለዜጎች የሚጠቅሙ አጀንዳዎችን ማራመድ ይቻላል? በተለይ ደግሞ አክቲቪዝም የሚሉት ነገር አለ። አንድ ነገር አነሳስቶ እስከ መጨረሻው ለግብ ማድረስ ማለት ነው። እዛ ላይ እንግዲህ ስንነጋገር እኔ ያነሳሁት ጥያቄ ምንድን ነው እነዚህን የተለያዩ ቴክኖሎጂዎች ጠቅመን አንድ ጥሩ ተብሎ የሚታሰብ አጀንዳን ለህብረተሰቡ ጋምጥተን አቅርበን ድጋፍ አሰባስበን መንግስት እርምጃ እንዲወስድበት ለማድረግ በምንሰራበት ጊዜ ያላሰብናቸውና ምናልባት ጥሩ እንሰራለን ብለን ወደ መጥፎ አቅጣጫ ሊሄዱ ይችላሉ። በተለይ አፍሪካ ውስጥ ስንኖር ሁሉም ሰው የትምህርት ደረጃ ወይም አንድ ነገር የመረዳት አቅሙ እኩል ነው ብለን አናስብም። ስለዚህ በሞባይል ቴክኖሎጂ ተጠቅመን ለሚሊዮኖች የላክነው ነው መልእክት ምናልባት ያላሰብነው አይነት መጥፎ አቅጣጫ ይዞ ለጥሩ ነገር የላክነው መልእክት መጥፎ ነገር ይዞ መጥቶ ወደ ፖለቲካል ኢንስቴቢሊቲ ወይም ያለመረጋጋት፣ ወደ እርስ በርስ ግጭት ሊያመራ ስለሚችል ራሳችሁን እንዴት እዚህ ትጠብቃላችሁ? የሚል ጥያቄ አንስቼ ነበር። ያው ጥያቄው ከባድ ነው፣ ብዙ መልስ ልንሰጥህ አንችልም የሚል አይነት ነገር ነው የተነሳው። ይሄ የሚያሳየን ምንድን ነው? ለምሳሌ የተወሰኑ በሰሜን አፍሪካ አካባቢ ያሉ አረብ ሀገራት ጋር አንድ ትንሽ ጥያቄ ተነስታ እነዚህን ቴክኖሎጂዎች ተጠቅሞ ወደ ወጣቱ በዋናነት ገብቶ ወደ አልታሰበ እና ሶስት አራት አመት ሊወጡበት ወደማይችሉበት አይነት አዘቅት ውስጥ ስለከተታቸው እንደዚህ አይነት ነገር የሚጠቀሙ የሲቪክ ሶሳይቲ ተቋማትን መጀመሪያውን መውጫውን ማዘጋጀት ያለባቸው ይመስለኛል። ለዚህም ነው በቂ መልስ ሊሰጡበት ያልቻል። ስለዚህ መውጫውን እንነጋገር እያላችሁ ነው። ግን ለውጥ ማምጣታቸው በተለይ የአረብ ስፕሪንግ የሚባለው የአረቡ ጸደይ ወቅት በጣም ብዙ ለውጦች የመጡበት ለዘመናት የቆዩ አምባገነን መሪዎች የወደቁበት ነው። እና ከዛ ጋር ተያይዞ በሀገሮቹ የሚታይ ያለመረጋጋት ሁኔታዎች አሉ። ከሱ ጋር አያይዛችሁ ነው እንግዲህ ለውጥና አምጣ ስንል የመጨረሻውን ፍጻሜ መመልከት አለብን፣ እያላቸው አንተ ምን ታስባለህ? እንደው በዚህ ረገድ ምንድን ነው መሆን ያለበት ትላለህ? እንግዲህ እኔ በዋናነት ያው የንግድ ስራ ላይ እና ቢዝነስ ላይ ነው የተሰማራሁት። ግን ቢዝነስ ለብቻው አንድ ክፍል ውስጥ ተዘግቶ የሚቀመጥ ነገር አይደለም። ጥሩ አስተዳደር መብቶ የተከበረለት ዜጎች ሲኖሩ ነው በደንብ የንግድ ስራውም ኢኮኖሚውም ሊንቀሳቀስ የሚችለው። እና በዋናነት ከትናንት ጀምሮም ሲነሱ የነበሩ ጥያቄዎች አሉ የቆየነው ስድስት ሳምንት ነው። እዚህ በቆየንባቸው ጊዜዎችም እንደ ሀሳብ ሳነሳ የነበረው ምንድን ነው መነሻው መሆን ያለበት የአገሪቱ ፖሊሲና የአገሪቱ ዜጎች ፍላጎት መሆን አለበት። ከላይ ሳይሆን መምጣት ያለበት ከታች ከህዝቡ ነው መነሳት ያለበት። ህዝቡ ደግሞ ያለው እዛ አካባቢ ባለው አስተዳደር ውስጥ ነው። ስለዚህ ያንን መነሻ አድርጎ አንድ ነገር እስከ መጨረሻው ምን አይነት ጥሩ ወይም ደግሞ መጥፎ ውጤቶች ሊያስከትል ይችላል የሚለው ነገር በደንብ ታስቦበት ከዜ ዜጎች ጋር በምክክር እየዳበረ መጥቶ ነው ስራ ላይ መዋል ያለበት፣ እንጂ ሌላ ሀገር የሰራው ነገር እኛ ጋር ይሰራል ብለን ማምጣቱ ውጤቱ ጥሩ ላይ ሆን የሚችልበት እድል ይኖራል የሚል አለ። ግን እዚህ በቆየንበት ጊዜ ትልቁ ነገር ምንድን ነው? ለውጥ ያስፈልገናል። ያ ለውጥ ደግሞ የእንደየ ሀገሩ ይለያያል። ምክንያቱም ለአንድ ሀገር የሚሰጠው አስተያየት የእኛ ሀገር ለምሳሌ ኢትዮጵያ በወጣቶች በስራ ፈጠራ ብዙ ነገሮች ተሄዷል። ውጤቱ ግን ገና ታይቷል ወይ ወይም ሰርተን ጨርሰናል ወይ መደረስ ካለበት አንጻር አልተጀመረም ግን መጀመር ካለበት አንፃር በደንብ ጀምረናል መስተካከል ያለባቸው ግን ብዙ ነገሮች አሉ ከዚዛር ጥሩ ጥሩ ነገሮች አይተናል ብዙ ልምድም ቀስመናል እኔ የቆየሁበት ዩኒቨርሲቲ ክላርክ አትላንታ ይባላል 25 ነበርን ከ18 የተለያዩ ሀገሮች ውስጥ የመጣ ነው ስለዚህ የ17 ሀገር ልምድ ሁሉ አግኝተናል ማለት ነው የንግድ ስራ ጅምሩን ለማሳካት በውድድር የሚገኝ የፕሮጀክት ሽልማት አሸናፊ በመሆን ለስራው የሚሆን የዘር ወይም መሰረታዊ አንጡራ ገንዘብ ማግኘቱን ሚካኤል አዲሱ ለቪኦኤ ገልጿል። ወጣቱ በዩናይትድ ስቴትስ ፕሬዚደንት የተጀመረውና በዚህ ዓመት በታላቁ ደቡብ አፍሪቃዊ መሪ ኔልሰን ማንዴላ ስም የተሰየመው የማንዴላ ዋሽንግተን የትምህርትና የልምድ እድል ተሳታፊ የሆነው ሚካኤል አዲሱ ነው። ቀደም ብሎ የሰማችሁት ከአምስት መቶዎቹ ወጣቶች መካከል ተመርጦ ሚካኤል የሚሰጥ የስራ ማጠናከሪያ ገንዘብ ተሸላሚ ሆኗል። ስለ ስራውና የዩናይትድ ስቴትስ ተሞክሮው ከሄኖክ ሰማግዜር ጋር ያደረገው ቆይታ ይሆናል አሁንም የሚቀርበው። እንግዲህ እኔ ያቋቋምኩት ንስር ማይክሮ ፋይናንስ ይባላል። ንስር የጥቃቅንና አነስተኛ የገንዘብ ተቋም ማለት ነው። አክቹዋሊ እንዲሁ እንደ ስም ሲባል ወደ ብድር አትኩሮት ይሰጣል እንጂ የእኛ ተቋም ገንዘብ ብድር መስጠት ብቻ ሳይሆን ጠቅላላ የገንዘብ መፍትሄዎችን ለጥቃቅን ለአነስተኛና ለመካከለኛ ተቋማት መስጠት ነው። ትናንትም እንዲሁ ፕሬዚዳንቱ ሚስተር ኦባማ ያነሱት ነገር ነበረ ትንንሽ ተቋማት በማደግ ላይ ነው ያሉት። ገና ከታች ወደ ላይ ሲነሱ ብድር ብቻውን መፍትሄ አይሆነም። ስለዚህ የኛ ንስር ማይክሮ ፋይናንስ የሚሰጠው ምንድን ነው? ከብድር ባለፈ የቁጠባ አገልግሎት ይኖረዋል። የገንዘቡን ደግሞ እንዴት መጠቀም እንዳለባቸው የያዙትን ገንዘብ ይዘው ወደ ላይ እያደጉ ሲመጡ ደግሞ ሁሌ እዳ ውስጥ ተዘፍቆ መቅረት ሳይሆን ያንን ተጠቅሞ ካፒታላቸውን እያሳደጉ በዘላቂነት የገንዘብ አቅርቦታቸውን እንዴት በአስተማማኝ መልኩ ማኔጅ ማድረግ እንደሚችሉ የሚሰራ ጠቅላላ የገንዘብ ተቋም ነው። እንግዲህ ኢትዮጵያ ውስጥ በየት በየት አካባቢዎች ነው የምትሰሩት? ምን ያህልስ በማህበረሰቡ ውስጥ ገብታችሁ አገልግሎታችሁን ለማቅረብ ችላችኋል? እስቲ እንደዚህ አይነት ግሩም የሆኑ የንግድ ሀሳቦችን ይዞ ወደ ስራ መግባት ቀላል ነገር አይደለም። እስኪ አጋራን የምንነበሩ ፈተናዎቹ እንዴት አለፋችሁ? አሁኔት ነው ያላችሁ? እንግዲህ ስንደቂቃ እንዳለ ባላቅም፣ ምንድን ነው ትንሽ እንደ ባክግራውንድ ለመስጠት ያህል ኦልሬዲ የጥቃቅንና አነስተኛ የገንዘብ ተቋማት የሚባሉ ወደ 31 ወይም 32 የሚጠጉ አሉ እኛ ከመጀመራችን በፊት ስለዚህ የእኛ መጀመር ለብቻው እንደ አዲስ ነገር አይታይም እሱም ብቻ ቢሆን ኖሮ ይህንንም እድል አላገኝም ነበር የእኛ ምንድነው ከሌላው የሚለየው አብዛኞቹ ሀገራችን ውስጥ ያሉት ከሰላሳ በላይ ተቋማት ጥቃቅን እና በጣም አነስተኛ የሆነ የብድር መጠን እና የገንዘብ አገልግሎት ነው የሚሰጡት ስለዚህ ብዙዎቹ ትንንሽ ብድር ይሰጣሉ ትንንሽ የገንዘብ አገልግሎት ይሰጡና ትንንሾቹ እና ጥቃቅን ተቋማት ግን በጊዜ ሂደት ውጤታማ ሆኑ ማለት አደጉ ማለት ነው ሲያድጉ ፍላጎታቸው ያደርጋል። ስለዚህ እያደጉ ሲመጡ ግን ተቀብሎ እነሱን ይዞ የሚያሳድግ የገንዘብ ተቋም የለም። ባንክ እንዳንል ባንኮች በጣም ላይ ነው ያሉት። ብዙዎቹ የእኛ ሀገር ባንኮች ከ500 ሺህ ብር ያላነሰ ብድር ነው የሚሰጡት። ማይክሮ ፋይናንሶቹ ጋር ስንሄድ አንዳንዶቹ ከፍ ያለ ብር ቢሰጡም ብዙዎቹ ግን ከ20 ከ30 ሺህ ብር አይበልጥም። ስለዚህ እኔ ሰባ ሺህ አራት መቶ ሺህ ብር ሁለት መቶ ሺህ ብፈልግ በቃ ሳልፈልግ ወደ ሕገ ወጥ ወደ ሆነ ወደ አራጣ አበዳሪ ነው የሚሄዱት። ይሄንን ክፍተት ከአራት ዓመት ላላነሰ ጊዜ በስራም በጥናትም ስናጠናው ቆይተን ለምንድን ነው ይሄንን ክፍተት የሚሞላ አነስተኛ የገንዘብ አገልግሎት የሚሰጥ ተቋም የማናቋቁመው ብለን ወደ 146 ሚሊዮን ብር የሚሆን ያህል የተፈረመ ካፒታል አሰባስበን በኢትዮጵያ ብሔራዊ ባንክ ፈቃድ አግኝተን አሁን እኔ እዚህ ባለሁበት አዲስ ተቋም ነው። እኔ እዚህ ሆኜ ነው ፈቃዱን አግኝተን ወደ ስራ ለመግባት እንቅስቃሴያችን ያጠናቀቅ ነው። ስለዚህ በሚቀጥለው አንድ ወር ውስጥ ስራው ስንገባ ይሄንን ሌሎቹ በደንብ በሙሉ ሁኔታ ሊያስተናግዱት ያልቻሉትን ተቋማት በደንብ በገንዘብ አገልግሎት እናስተናግዳለን ብለን እናስባለን። ከስድስት ወር በኋላ ብታናግሩን በጣም ቆንጆ ቆንጆ ነገሮች እናሳያቸዋለን። ከስድስት ቀንም በኋላ ከስድስት ወርም በኋላ ከስድስት አመትም በኋላ እንነጋገራለን የት እንደደረሳቸው እንመለከታለን። ቀጣይነቱ ወሳኝ ስለሆነ ነው። እንዲያው በስተ መጨረሻ ስለ ትብብር ዛሬ ጧት ስታወሩ ነበረ፣ ፕሬዚዳንቱም ትናንት ተባብረው ስለ መስራት ሲነጋገሩ ነበረ። አጋሮች የምትተባበረው ከማ ጋር እንደሆነ እስኪ ግለጽልኝ። ስለ ትብብር ትንሽ እንግዲህ ምንድን ነው አሁን ድሮ ድሮ በነበረው የስራ አካሄድ በቃ በርትቶ መስራትና ብዙ ብር ያለው የቢዝነስ ተቋም ነበረ፣ ቶሎ ያድጋል ተብሎ የሚታሰበው አሁን ከዛ ያለፈ ደግሞ አዲስ የተጨመረ ነገር ኔትወርኪንግ የሚባላል እንግዲህ ትስስር ወይም ትብብር እንደማለት ነው። እዚህ ስንመጣ እንዲሁ ስልጠናውና መነጋገሩ ብቻ ሳይሆን በጣም የተለያዩ የንግድ ተቋማት አሉ። መልቲናሽናል የምንላቸው ብዙ ቢሊዮን ዶላር ካምፓኒዎች አሉ። ከዛ ውጭ የተለያዩ የልማት ተቋማት አሉ፣ የአሜሪካን ዩኤስኤድን ጨምሮ ማለት ነው። ከነዚህ ጋር ኔትወርክ ማድረጉ በጣም አስፈላጊ ነው። ከነሱ ጋር እንዴት አየው ግን፣ እንዲያው በተለይ እዚህ ያለውን የገንዘቡን ስርዓት በምትመለከትበት ጊዜ በጥናት ስድስት ሳምንት ባህል በስፋት አጥንተዋል። እና እንዴት አየው ከዩናይትድ ስቴትስስ ምን አይነት ተሞክሮዎችን መውሰድ ይቻላል? እንግዲህ ትንሽ የገንዘብ ተቋም ጋር ስንመጣ እና የፋይናንሻል ሴክተር የሚባለው አለ። የገንዘብ ሴክተሩ ጋር ስንመጣ አይ ቲንክ የኢትዮጵያን ፋይናንሻል ሴክተር ከአሜሪካ ጋር እንዲያውም አነጻጸር አያስፈልግም፣ ከሌሎች የአፍሪካ ሀገሮችም ጋር ስናነጻጽረው እጅግ በጣም ወደኋላ የዘገየ ይመስለኛል። እንደ ቴክኖሎጂዎች ለምን ይመስላል ይሆነው ምክንያቱም የገንዘብ ዘርፉን በምንመለከት ጊዜ ጊዜ ፍጹም በሆነ የመንግስት ቁጥጥር ስር ያለ ነው እና ምናልባት ከእሱ ጋር የተያያዘ ይሆን። አንተ በተመለከትከው የገንዘብ ሴክተሩ ሁሉም ሀገር በጣም ኤክስትሪም ሊግ ካፒታሊስት የሚባሉት ወይም ደግሞ ክፍት ኢኮኖሚ አላቸው የሚባሉት እንደ እነ አሜሪካ፣ እና አውሮፓ አይነቶችም ከማንኛውም ሴክተር በላይ ማዕከላዊ ባንኩ በአሜሪካ ፌዴራል ሪዘርቭ የሚባለው እነሱ በጣም ሬጉሌት መደረግ አለበት ለምን? የህዝብን ገንዘብ ስለሚያስተዳድር ሙሉ ለሙሉ ከለቀቅከው ልክ በፈረንጆች 20078 የተ የሚፈጠረው ክራይሲስ ይፈጠራል። ወደኛ ሀገር ሲመጣ ደግሞ ሙሉ ለሙሉ ለምሳሌ የኢትዮጵያ ዜግነት የሌለው ተቋምም ሆነ ግለሰብ ኢንቨስት አያደርግም። ያ ማለት ከውጭ ኢንቨስትመንት ዝግ ተደርጎ የተቀመጠ ሴክተር ነው። የራሱ ጠንካራም ደካማም ጎኖች አሉት። ይሄ ፖሊሲ ግን ለጊዜው ስናየው ብዙ መሰራት ያለበት ሴክተር ነው። የተለያዩ የድርሻ አካላት በዋናነት የመንግስት ተቋማት የማዕከላዊ ባንኩን ጨምሮ የተለያዩ ነገሮች ሊሰሩ ይገባሉ እናስባለን። ግን ውስጡ ያለነው ደግሞ ባለሙያዎችም የግል ተቋማት ደግሞ ከመንግስት የማይጠበቁ ነገሮች አሉ። በራሳችን ለምሳሌ ቴክኖሎጂ ላይ ብዙ ኢንቨስት አናደረግም። ህጉ እስኪ ያስገድደን ድረስ አውቶሜሽን ብዙዎቹ ባንኮች አልጀመሩም። ጥቃቅንና አነስተኛዎችም አልጀመሩም። ተወዳዳሪ መሆን ካለብን ወደፊት ተዘግቶ አይቀርም። በቃ የዓለም የኢኮኖሚ አቅጣጫ በዛ መልክ ሲል በሚከፈትበት ጊዜ በአንዴ ድራሻችን እንዳይጠፋ፣ አይ ቲንክ በደምብ ተዘጋጅተን መጠበቅ አለብን። መዘጋጀት ያስፈልጋል። በስተመጨረሻ ያው እንግዲህ ውድድርም አለ እዚህ በስተመጨረሻ። ከዚህ በምትሄዱበት ጊዜ ተወዳድራችሁ ገንዘብ ልታገኙበት የምትችሉት አጋጣሚዎች አሉ። እንግዲህ በዛም የሚሳካላችሁ ከሆነ እሱ አለ እንግዲህ። እዚህ ስንመጣ ቢዝነስ እና ኢንተርፕረነርሽፕ ውስጥ እንደ ግለሰብ እስካሁን በሰራናቸው ስራዎች እና ባቀረብናቸው አዳዲስ የኢንተርፕነርሽፕ የስራ ፈጠራ ሀሳቦች መሰረት ከሰላሳ ላላነሱ ሰዎች የቀረበ የግራንት አዋርድ ነበረ ወይም የገንዘብ ሽልማት ነበር። ስለዚህ ከዛ ውስጥ ከተመረጡት ውስጥ ሁለቱ ኢትዮጵያውያንን እንደ አጋጣሚ ደግሞ አንዱን እኔ ነኝ። ኦልሬዲ የተወሰነ አዲስ ላቀረብኩት ከገንዘብ አገልግሎት ጋር በተያያዘ ፕሮፖዛል መሰረት ያንን ግራንት በማግኘቴ በጣም ደስ ብሎኛል። እንኳን ደስ ያለ። አዲስ የንግድ ተቋም ልትጀምር ነው። ሕዝብ ለማገልገል ነው ወደ ሀገር የምትመለሰው። ለዚህም ደግሞ ስንቅ የሚሆን ወረት ወይም ካፒታል ይዘህ ነው ወደ ኢትዮጵያ የምትሄደው። መልካም እድል። ወደፊትም እንግዲህ እየተከታተልን እድገታችሁን፣ ያለውንም ሁኔታ፣ የምታመጡትንም ለውጥ የምንዘግብ ይሆናል። አመሰግናለሁ። እኔም በጣም አመሰግናለሁ።